You're with SPS Radio. ሼክ አብዱራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ እንደሚታወቀው፣ በነገው እለት የረመዳን ጾም ይጀመራል። በቅድሚያ የረመዳን ጾም በእስልምና እምነት ተከታዮች ዘንድ የሚጾምበት ምክንያቱ ምንድነው የሚለውን ብናነሳ بسم الله الرحمن الرحيم الصوم بالقران اند ورد يا ايها الذين امنوا كتب عليكم الصيام يعني ان انت لا تصوم جدا تدرغال يا يا مناكوت سوت كما كتب على الذين من قبلكم ليلوچو لاي كان انت بفيت يا الكريستانوچ لا هنا جوزچوچوم لاي هنا اند سو لا اند تفرد ان انت لا جدا تدرغال بلو بالقران سلامتا نو صوم مسوم سلازي የአላህን ትእዛዝ ለመቀበል ነው። ጾም ንጾሙ በአመት አንድ ወር ማለት ነው። በእስልምና እምነት ውስጥ አንድ የእስልምና እምነት ተከታይ መከተል ከሚገባቸው ነገሮች መካከል አንዱ ይህ ነው። ይህ ወርም ደግሞ ታላቅ ወር ወይም ደግሞ ቅዱስ ወር በመባል ይታወቃል። በውጭ ሀገር የሚኖሩ የእምነቱ ተከታዮች በሚጾሙበት ጊዜ ምን የተለየ ሁኔታ አለ? በአገር ቤት ካለው ጋር ያን ያህል የተለየ አይኖርም። በየቦታው አንድ ነው። ያን አል እምሳክ እምሳክ ማለት ራሳችን መቆጣጠር ነው። ከመብላት፣ ከመጠጣት ከኤኒ ዲዛይር ነገሮች ራሳችን ኮንትሮል ለማድረግ ነው። መላው ሙስሊሞች በየቦታው ደሴም ቲንግ ነው። ምንም የምለይ ነገር የለም። ትንሽ የምላይ በባህሉ መሰረት ያን ምሳሌ አሁን ገዘሪንግ እንደ ኢቭኒንግ እንደ ልብ ተሰብስቦ አንድ ላይ መፍጠር ምናምን እንደ ሀገራችን ባይመችም ያው ሁኔታው የተለየ ነገር የለም። በዲኑ በኩል ግን ያን በሃይማኖት በኩል አክቲቪቲ የምናደርገው ደሴም ቲንግ ነው። እንሻ ሰግደን ተራዊዝ እንሰግዳለን። ፈጅሪም በጊዜ እንሄዳለን። ጠዋትም ሰግደን ቀኑንም ቁርአን ስንቀራ እንውላለን። ለሌትም ተሰብስበን ቁርአን እንቀራለን። ሁሉም ምንም ልዩነት የለም ከሀገር ላይ ሞስት ኦፍ ዘ ታይም እዛው ድሃ እናገኛለን ድሀ በደም እናበላለን። እዚህ ሀገር ጓደኞችሽን በስተቀር ድሀ ብለሽ ጠርተሽ የምታስፈጥር ሰው የለም። ልዩነቱ ይሄ ብቻ ነው። ውጭ ሀገር ላይ እንደሚታወቀው የኮቪድ አስራ ዘጠኝ በዓለም አቀፍ ዙሪያ ከተከሰተ ጀምሮ አንድ አመት አልፎታል። ባለፈው አመት በዚህ ሁኔታ ለማድረግ አልተቻለም። እዚህ አውስትራሊያ የምንገኝ የተለያየ እምነት ተከታዮች በአሁን ሰዓት ከሌሎችም ጋር ሲነጻጸር የክርስትናም ይሁን የስልምና እምነት ተከታዮች ወይም ሌላ እምነት ተከታዮች በጋራ ተሰባ አስበው ሃይማኖታቸውን የማምለክ ሁኔታ ይታያል፣ እዚህ አውስትራሊያ። ነገር ግን የኮቪድ ሁኔታ አሁንም ሙሉ ለሙሉ ከዓለም ያለቀ እንዳለመሆኑ መጠን በዚህ በጾም ሰዓት ላይ መሰባሰብ አለ፣ መስጊድ በማታ መሄድ አለ እና ምን የተለየ ጥንቃቄ ይደረጋል በእስልምና እምነት ተከታዮች ዘንድ ወይም ደግሞ እርሶም እንደ መሪነቶ የእስልምና እምነት ተከታዮች ምን ማድረግ አለባቸው ብለው ይመክራሉ? አሁን እንግዲህ ጥንቃቄ የምናደርገው መስጊድ ሲመጡ ጉንፋን የያዘ ሰው ወደ መስጅድ እንዳይመጣ ስፔሻል ማት መስገጃ ማለት ነው። የራሱን የግሉን ይዞ ይመጣል። በተቻላችሁ መጠን ደግሞ ማስክ ለብሳችሁ ነው ብለን ነው አድቫይስ የምንሰጣቸው እና እጅ መጨባበጡን አስፈላጊ አይደለም። በእንደዚሁ ሰላም መባባል ይቻላል ብለን ይህን ይህን ጥንቃቄ በጣም ሳኒታይዘር ዩዝ ይደረጋል። ሰው እያመጣ መስጂድ ላይ ያስቀምጣል። ሰው ረስቶ ከመጣ ማስክም ገዝተን መስጂድ ፊት ለፊት እናስቀምጣለን። ሁሉ ነገር አዘጋጅተናል። እና በተቻለ መጠን ሶክስ ካልሲ ለብሶ መግባት ግዴታ ነው። በተለይ ሰው ጉንፋን ከያዘው ምናምን ወደ መስጂድ እንዲመጣ አንፈቅድላቸውም። ይሄ ነው ጥንቃቄ። ዲስታንስም በተቻለ መጠን እናደርጋለን ነበር አሁን ግን ዲስተንሱ፣ ማስተጋድ ይቻላል ተብሏል ግን አፍሽን መሸፈን አለብሽ። የዚህ ዓመቱ የረመዳን ጾም ወደ ክረምቱ በምንገባበት ሰዓት ላይ አሁን የበልግ ዝናብ የሚዘንብበት ሰዓት ላይ ነው የዋለው። እዚህ አውስትራሊያ ማለት ነው። ይህ ማለት ለእስልምና እምነት ተከታዮች ምን ማለት ነው? ከጾሙ ጋር ያ እንግዲህ ጊዜው ሾርት ይሆንልናል። ለሊቱ ረዥም ይሆናል፣ ቀኑ ትንሽ ሾርት ይሆናል። ሌላ ነገር የለም። ግን አሁን ዊ ኢንጆይት መግቢያ ለመብላቱ ምናምኑ በጣም ኢንጆይ ስለምናደርገው ረመን የተፈጠረ አንደኛው ሄልሳችን ጤናውን ለማስተካከል ነው። ፋቱን ቤን ያደርጋል ብሎ በእስልምና ሃይማኖት ይነግረን ነበረ፣ ግን ይሄን ሰው አላወቀም። አሁን ግን ግልጽ ሆኖ ይታየናል። እሱ ምንም ችግር የለም ምንም አይሰማንም። ስፒሪችዋሊ ሞር ዲፕሊ ሌላ ነገር ስለምናስብ እሱን ያን ያህል ለእንትና አድርገን እንወስደው። በሊቱ ረጅም ስለሆነ እንደ ሊ ቁራናችን ቀስ ብለን እንቀራለን። ሰላሳ ጁዜው ሰላት ውስጥ ማክተም ይቻላል መጨረስ ይቻላል። ሱሱ ነው ያለው። በጣም ነው የምናመሰግነው። ጾሙ የሰላም እንዲሆንላችሁ ምኞታችን ነው። ከኤስቢኤስ የአማርኛው ቋንቋ ዝግጅት ክፍል ሼህ አብዱራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ ስለነበረን ቆይታ አመሰግናለሁ። አመሰግናለሁ። ለሁሉም ኢትዮጵያኖች ውጭ ሀገርም ሆነ ይሄ ሀገር ላይ ያለም አላህ ሰላም ያርገን፣ አላህ ይቀበልን። ሀገራችን አላህ ሰላም ያርጋት፣ አላህ በቁድራው ሰላም ያምጣ ሀገራችን ብለን ጸሎታችን ዘንድሮ ይሄ ነው። ይሄ ኮቪድም ሀገራችን እየተስፋፋ ነው። አላህ ስብሃነወተዓላ በቁድራው እሱን በሀይሉ ያንሳልን ብለን ጸሎታችን እንቀጥላለን። እኛም እናመሰግናለን። አንቺን በረካውኔ አመሰግናለሁ። ለኤስፔስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን ما لا